በትግራይ ክልል ያለው የወርቅ ማዕድን ቁፋሮ እንዲቆም የክልሉ ጊዜያዊ አስተዳደር ካቢኔ መወሰኑን የክልሉ ምክትል ፕሬዝደንት ሌተናንት ጀኔራል ጻድቃን ገብረትንሳኤ ገለጹ። ምክትል ፕሬዝደንቱ ትናንት እሁድ ከሽረ እንዳስላሴ ተወላጆች ጋር በመቀለ ከተማ ባደረጉት ውይይት እንደገለጹት ተመሳሳይ ውሳኔ ከአምስት ወራት በፊት ቢወሰንም መንግስት ውሳኔውን ለማስፈጸም እንደተቸገረ ገልጸዋል። ከመንግስት መዋቅር ውጭ የታጠቁ ሰዎች የወርቅ ማዕድን ባለባቸው አካባቢዎች እንዳሉ የዋልድባ አካባቢ እንደ ምሳሌ የጠቀሱትን የትናንት ጀነራል ጻድቃን ገብረትንሳይ ሌሎችም የራሳቸው ታጣቂዎች ያላቸው ሊኖሩ ይችላሉ ሲሉ አስረድተዋል። ካቢኔ ልቀዳማ ይቀድም ሰሙን ተአኪብና የአስተዳደሩ ካቢኔ ከአንድ ሳምንት በፊት ተሰብስበን ይህን ጉዳይ አይተን እንዲቆም ወሰነናል። ሀገር እያጠፋ ሀብታም እያራቆት ያለውን እንቅስቃሴ ይቁም ብለናል። ከአሁን በፊትም ይቁም ብለን ነበር። ሆኖም ውስጣችን በነበረ ችግር መንግስት፣ ወስኖ ማስፈጸም የሚያስችል አቅም በአካባቢው አላገኝም። ከወርቅ ቁፋሮ መንግስት የሚያገኘው ገቢ ለክልሉ መልሶ ግንባታ እንዲያውለውና ወርቅ በሚቆፈርባቸው አካባቢዎች በሚኖሩ ሰዎች የሚደርስ ጉዳት ለመቀነስ ሥራው እንዲቆም ተደስተዋል የክልሉ ካቢኔ የወሰነው ውሳኔ ተግባራዊ ለማድረግ ግብረ ኃይል እንደተቋቋመ አስታውቀዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድንም በክልሉ የወርቅ ማውጣት ስራ ላይ አለ የተባለው ዝርፊያ ለመከላከል በአሁን ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸም የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን በማለት ከአስር ቀናት በፊት ባወጣው መግለጫ አስታውቆ እንደነበር ይታወሳል። ትግራይ ባይቶና ና ውድብ ናጽነት ትግራይ በጋራ በክልሉ አራት ዞኖች ያለው የመሬት ወረራ የጸጥታ ሁኔታ ና የማዕድን ቁፋሮ በተመለከተ አካሂደናል ባሉት ዳሰሳ ከተለያዩ የህብረተሰብ ክፍሎች በመቀለ ከተማ ቅዳሜ ታሳስ 19 ቀን 2017 ዓ ም ተወያይተዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሃም ለማዕድን ቁፋሮ ተብሎ ጥቅም ላይ የሚውል ኬሚካል በሰው እንስሳትና ተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሰ እንዳለ በዳሰሳቸው እንደተረዱ ገልጸዋል። ህዝቡ ተጠ ተጠቃሚ የሚሆንበት ምንም የተመቻቸ ሁኔታ የለም። ህዝቡን ያገለለ ነው። ከማግለሉም በተጨማሪ ህዝቡ ላይ ከፍተኛ የጤና ችግር የሚያስከትሉ አገባቦችን፣ አካሄዶችን የሚጠቀሙ መሆኑን ነው ያየነው። አካባቢውንም እያፈረሱት ነው ማለት ይቻላል። ቁፋሮ የሚካሄድባቸው አካባቢዎች ላይ ወርደን ህዝቡን አግኝተን ያለውን ሁኔታ ለመታዘብ ሞክረናል። እዚሁ ላይ ሰዎች ላይ፣ ህፃናት ላይ እንስሳት ላይ የሚደርሱ ትላልቅ የጤና ችግሮችን በአካል ተገኝተን ታዝበናል። እንስሳት ታመው እስከ መሞት የደረሱበትን ነው ያየነው። ውሃ መጠጣት አልቻሉም እንስሳት ምክንያቱም በመርዛም ኬሚካሎች ኮንታሚኔቱ ሆነዋል። በዚሁ የወርቅ ማዕድን ስራ የክልሉ የፖለቲካና የጸጥታ ኃይል አመራሮች እየተሳተፉ እንዳሉ የገለጹት አቶ ዮሴፍ፣ ይህ ስራ ለአካባቢው የጸጥታ ችግር ምክንያት እየሆነ እንዳለም ተናግረዋል። በተያያዘ ዜና በክልሉ ሰሜናዊ ምዕራብ ዞን ያለው የወርቅ ማዕድን ማውጣት ዘገባ እየሰሩ የነበሩ የክልሉ መንግስት ንብረት የሆነው የትግራይ ቴሌቪዥን ጣቢያ ጋዜጠኞች ቡድን አባላት ትላንት እሁድ ለሰዓታት ታስረው ተፈቱም። ቴሌቪዥን ጣቢያው ጋዜጠኞቹ ባስገደ ወረዳ ሜሊ በተባለ መንደር ተገኝተው ለወርቅ ማዕድን ማውጣት አገልግሎት ላይ የሚውሉ ኬሚካሎች የፈጠሩትን ጉዳት በተመለከተ ምርመራ እያደረጉ የነበሩ አንድ ጋዜጠኛ፣ አንድ የካሜራ ባለሙያና ሾፌራቸው ለእስር ተዳርገው ተመልሰው የተፈቱት ከታሰሩት ጋዜጠኞች መካከል አንዱ የሆነውና ከሰባት ሰዓታት እስር በኋላ እንደተለቀቀ የተናገረው ተስፋዝጊ አስበይ የታጠቁ ናቸው ያዙን። አካባቢው በረሃማ ነው። ከያዙ በኋላ ለተቋማችን ላሳውቅ አልኳቸው፣ ከለከሉኝ። እንደ አጋጣሚው ሁለት ስልክ ይዤ ስለነበር በሌላኛው ስልኬ ለኃላፊዎቼ ታጣቂዎች እንደያዙን በጽሁፍ መልእክት አሳወቅ። ከዚያ በኋላ ስልካችንን ስለተነጠቅን ግንኙነቱ ተቋርጧል። ምን ልታደርጉ መጣችሁ አሉን። እኛ ሚዲያንን አልናቸው። እነሱም ሚዲያዎች አይደለ የምትረብሹን ሲሉ ነበር። ሁኔታው አስፈሪ ነበር። ተስፋ እዝጌ እዛ በነበሩ የአካባቢው የጸጥታ አካላት ስድብና ማስፈራሪያ ይደርስባቸው እንደነበረ ገልጿል። የትግራይ ጋዜጠኞች ማህበር ፕሬዚደንት ይርጋ አብረሃ ድርጊቱ የሚወገዝና የጋዜጠኞች መብት የሚነፍግ ነው ብሏል። አካላት ይህንን በጥብቅ እንዲሰሩበት አስቀድመው ይህንን ነገር መከላከል በሚያስችል መልኩ ይደረጋል ተብሎ መንግስትን አምነው ነው እየተንቀሳቀሱ ያሉት። ለዚህ መንግስት ደግሞ ይህንን በአግባቡ ስራውን መወጣት አለበት። የጋዜጠኞችን ደህንነትና እንዲሁም ደግሞ ስራቸውን በአግባቡ ለማከናወን በሚያደርጉት እንቅስቃሴ ተገቢ ክልላ እንዲሰጣቸውን ይጠይቃሉ። የክልሉ የሰሜን ምዕራብ ዞን የጸጥታ ዘርፍ ኃላፊ አቶ ተስፋይ አባዴ በአካባቢው የነበሩ የጸጥታ አካላት ጋዜጠኞቹን በቁጥጥር ስር ያዋሏቸው በአካባቢው ቀረጻ ለማካሄድ የሚያስችል የፍቃድ ደብዳቤ ስላልያዙ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ሓለፉ እንዲኦ ረኺቦሞም ንዑስ ክመን መንገድ ላይ ሲያልፉ አገኘዋቸው። ማናቸው ብለው ጠየቋቸው። የትግራይ ቴሌቪዥን ጋዜጠኞች ነን ብለው መለሱ። እስኪ ወረቀት አሳዩ አሏቸው። እነሱም ባጅ አለን እዮት አሉ። ባጅ ማንኛውም ሰው ይሰራዋል። በዚህ አካባቢ እንድትሰሩ የተጻፈላችሁን ደብዳቤ አሳዩ አሏቸው። የለንም ሲሉ እንሄድ በቀበሌው ጽህፈት ቤት እንነጋገር ብለው ነው የወሰዷቸው። ታሰሩ የተባለው ስህተት ነው። በቀበሌዎች ፖሊስ ጣቢያ የለም። የአስገደ ወረዳ አስተዳዳሪው ዘርአይ ኃይለ በቦታው ባካል ሂዶ አግኝቷቸው አቋርጠውት የነበረውንም ስራ እንዲጨርሱ ተጠርጓል። በዚህም የነበረው አለመግባባት ተፈቷል። በጸጥታ አካላት ደርሰዋል የተባለ ማስፈራራትና ስድብ አስመልክቶ የጸጥታ ዘርፍ ኃላፊው ተጠይቀው መረጃ እንደሌላቸው ገልጸው ሊያጋጥም ይችላል ሲሉም መልሰዋል። ከዚህ ቀደም የአሜሪካ ድምፅ በክልሉ ያለው የወርቅ ማዕድን ቁፋሮ በተመለከተ ለሀብት ዘርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ እጣ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት መናገራቸው፣ ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን እና የላሞች ቆዳ እያበላሸ መሬት እያራቆተ መሆኑን የአይንም ማኞችና ባለስልጣናቱ ለጣቢያችን ተናግረው እንደነበር ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም